ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር ስኮት ሞሪሰን በድንጋይ ከሰል ምርት ሳቢያ ከእንግሊዝ ጠቅላይ ሚኒስትር ጋር ተጻረው ቆሙ። ኮከብ የቴኒስ ተጫዋች ሮጀር ፌዴረር በዘንድሮው የአውስትሬልያን ኦፕን ውድድር አይገኝም። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን የእንግሊዝ አቻቸው የኮፕ 26 የአየር ንብረት ለውጥ ጉባኤ የድንጋይ ከሰል ምርት ክስመትን በስምምነቱ ጠቅሷል ያሉትን ውድቅ አደረጉ። ጠቅላይ ሚኒስትር ቦሪስ ጆንሰን የግላስጎው ጉባኤ ብርቱ ለሆነ የአየር ብክለት ቅነሳ ኢላማዎች ፍኖተ ካርታ የዘረጋ መሆኑን ሲገልጡ ግላስጎ የደንጊያ ከሰል ኃይል ፍጻሜ የተቃኘበት መሆኑ ከጥያቄ ውጭ ነው። ይህ ጉባኤ ኮፕ 26 የአየር ንብረት ለውጥ ሊገታ አይችልም። በአግባቡ እንዳላችሁት፣ ግላስጎ የአየር ንብረት ለውጥን አሁኑኑ ሊገታ አልተነሳም። ያ በካርዶቻችን አልሰፈረም። ይሁንና ሰዎች እንደሚያስቡት የመጠን ንረቱ እንዳያዘግብ ማድረግ ግና እንችላለን ብለዋል። በሌላ በኩል ግና ስኮት ሞሪሰን የቦሪስ ጆንሰንን የድንጋይ ከሰል የወደፊት እጣ ፈንታ አደብዝዞ ማቅረብን አልተቀበሉም። ይልቁንም በተገላቢጦሽ ቢጦሽ አውስትራሊያ ውስጥ በኢንዱስትሪ ተሰማርተው ያሉ ሁሉ ለመጪዎቹ ዐሠርተ ዓመታት በኢንዱስትሪ ውስጥ መሥራትን ይቀጥላሉ። ስለምን ረጅም ጊዜያት የሚፈጅ የሽግግር ጊዜ አለና። ለአውስትሬሊያ ብሔራዊ ጥቅም በመቆሜ ይቅርታን አልጠይቅም። በደህንነታችንም ሆነ በምጣኔ ሀብታችን ጥቅሞችም እንዲሁ በ2050 ሚዛኑን ከጠበቀ የተጣራ ዜሮ ላይ ለመድረስ የሚያስችለን እቅዳለን። የከተማና ገጠሪቱ አውስትራሊያውያን ለዚያ ከፋይ እንዲሆኑ አናደርግም በማለት ተናግረዋል። ይህ በእንዲህ እንዳለ ግና የሞሪሰን ፓርቲ የተወሰኑ የምክር ቤት አባላት አውስትራሊያ በ2035 ጠንካራ የሆነ የአየር ብክለት ቅነሳ ማድረግ አለባት ሲሉ ተናግረዋል። የኒው ሳውዝ ዌልስ ፌዴራል ሊብራል ምክር ቤት አባል ዴብ ሻርማ በ2035 ከ40 እስከ 45 ፐርሰንት የአየር ብክለትን መቀነስ ይቻላል በማለት አታያቸውን ሰንዝረዋል። በሌላም በኩል የተቃዋሚ ቡድን መሪ አንቶኒ አልቤኒዚ የሊብራል ናሽናልስ ቅንጅት የአየር ንብረት ፖሊሲን አስመልክቶ የማይጨበጥ ተለዋጭ አቋም ያላቸው ናቸው። ለስኮት ሞሪሰን ትናንት የተናገሩትን ለዛሬ አለመድገም ምንም ማለት አይደለም ሲሉ ተችተዋል። አያይዘውም ሊበር ፓርቲ የአየር ንብረት ለውጥ ፖሊሲውን በዚህ ዓመት መጨረሻ ግድም ይፋ እንደሚያደርግ ገልጠዋል። የኒው ሳውዝ ዌልስ ፖሊስ በ2014 ጠፍቶ ስለ ቀረው የሦስት ዓመት ልጅ ዊልያም ቻረል አዲስ ፍለጋ ጀምሯል። ከአያቱ ደጃፍ ፊት የደረሰበት ያልታወቀውን ዊልያም አስከሬን ፍለጋ መጀመሩን ፖሊስ ጠቁሞ የሕፃኑን አስከሬን ያረፈበትን ወይም ለስር የሚያበቃ መረጃ ለሚሰጥ የአንድ ሚሊዮን ዶላር ሽልማት እንደሚሰጥም ገልጧል። በሺዎች የሚቆጠሩ የማዕከላዊ ምዕራብ ኒው ሳውዝ ዌልስ ነዋሪዎች በወንዝ ሙላት ሳቢያ ቀያቸውን ለቀው ለመውጣት ግድ ሊሰኙ ነው። ለቀናት የጣለው ዝናብ ለሎክላን ወንዝ መጠን መጨመር አስጊ በመሆኑ ከ ስምንት መቶ በላይ ነዋሪዎች ያሉበት የፎርብስ አካባቢ የጎርፍ መውረጃ ሆኗል። በሜትሮሎጂ ቢሮ ትንበያ መሠረት ነገ ማክሰኞና በቀጣዩ ቀን ረቡ ከፍተኛ ጎርፍ በአካባቢው ይኖራል። የኮውራ ወንዝ መጠን የናረ ሲሆን፣ የታችኛው ነናሚ ተፋሰስ ብርቱ ጎርፍ ይገጥመዋል። ደቡብ አውስትራሊያ በቀጣዩ ሳምንት ሙሉ ክትባት የተከተቡ ነዋሪዎቿ ቁጥር 80 ፐርሰንት ስለሚደርስ ከኖቬምበር 23 ጀምሮ ወሰኗን ለመንገደኞች ክፍት የምታደርግ መሆኗን አስታወቀች። ሆኖም ፕሬምየር ስቲቨን ማርሻል የፊት ጭንብል ማጥለቅና ሌሎች የሕዝብ ጤና ድንጋጌዎች የተከታቢዎች ቁጥር 90 ፐርሰንት እስከሚደርስ ወይም ከዓመቱ ማለቂያ በፊት ድረስ ጸንቶ እንደሚቆይ አሳስበዋል። በአዲሱ ድንጋጌ መሠረት ሙሉ ክትባት የተከተቡ ነዋሪዎች በቫይረስ ለተያያዘ ሰው ተጋላጭ ከሆኑ ለሰባት ቀናት ክትባት ያልተከተቡ ለአስራ አራት ቀናት ወሸባ የመግባት ግዴታ ይኖርባቸዋል። የኩዊንስላንድ መንግሥት ሙሉ ክትባት ለተከተቡ ተጓጓዦች ከዛሬ ሰኞ ካመሻሹ አምስት ሰዓት ጀምሮ ወሰኑን ክፍት አድርጓል ለውሳኔው አስባብ የሆነውም ሙሉ ክትባት የተከተቡ የክዊንስላንድ ነዋሪዎች ቁጥር ከተገመተለት ቀን ቀደም ብሎ በትናንትናው ዕለት እሁድ ሰባ ፐርሰንት በመድረሱ ነው። ከቪክቶሪያ፣ ኒው ሳውዝ ዌልስ እና የአውስትራሊያ ካፒታል ቴሪቶሪ ቫይረስ የተስፋፋባቸው ስፍራዎች ወደ ክዊንስላንድ የሚመጡ መንገደኞች ሙሉ የኮቪድ-19 ክትባት ሁለተኛ ክትባታቸውንም ወደ ክዊንስላንድ ከመዝለቃቸው ሁለት ሳምንታት በፊት የተከተቡ ሊሆን ይገባል። መንገደኞች በአየር መጓዝ ከሰባ ሁለት ሰዓታት በፊት ከቫይረስ ነፃ መሆናቸውን የሚያሳይ የምርመራ ውጤት ማረጋገጫ እና ለወሰን ይለፍ ፈቃድ ማመልከት ይጠበቅባቸዋል። ኮከብ የቴኒስ ተጫዋች ሮጀር ፌዴረር የዘንድሮን ጨምሮ ለሁለተኛ ጊዜ በአውስትራሊያን ኦፕን ቴኒስ ላይ አይገኝም። የስዊዝ አንጋፋ ቴኒስ ተጫዋቹ ባለፉት ዐሥራ ስምንት ወራት ውስጥ ለሦስት ጊዜያት የጉልበት ቀዶ ሕክምና ተደርጎለታል። አሰልጣኝ ኢቫን ሊብቺች የ20 ጊዜ ግራንድ ስላም ሻምፒዮኑ በድንገት ከቴኒስ እንደማይሰናበት ጠቁመው ለአርባ ዓመቱ ቴኒስ ተጫዋች እንደ ቀድሞው በፍጥነት ማገገም እንዳልተቻለው ተናግረዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትሬሊያ ዶላር 64 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 34 ኢትዮጵያ ብር ከ58 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርዝ በከፊል ደመናማ ይሆናል። ዝቅተኛ 24 ከፍተኛ 24። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 20። ሜልበርን ላይ ካፋ ይችላል። ዝቅተኛ 8 ከፍተኛ አስራ 6 ሆባርት ደመናማ ይሆናል። ዝቅተኛ 6 ከፍተኛ አስራ 5 ካምብራ በከፊል ደመናማ ይሆናል። ዝቅተኛ ሁለት ከፍተኛ አስራ 7 ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 12 ከፍተኛ 21። ብሪስበን ፀሐያማ ሆኖ ይውላል። ዝቅተኛ 16 ከፍተኛ 29 ዳርዊን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 26 ከፍተኛ 37። አዲስ አበባ ፀሐያማ ይሆናል። ዝቅተኛ 10 ከፍተኛ 24። ዜናውን ከማጠቃላችን በፊት እርዕሰ ዜናዎችን ደግመን እናሰማለን። ጠቅላይ ሚኒስትር ስኮት ሞሪሰን በድንጋይ ከሰል ምርት ሳቢያ ከእንግሊዙ ጠቅላይ ሚኒስትር ጋር ተጻረው ቆሙ። ኮከብ የቴኒስ ተጫዋች ሮጀር ፌዴረር በዘንድሮው የአውስትሬልያን ኦፕን ውድድር አይገኝም። የሚሉት